የዛሬ አርብ ግንቦት 30 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ጀምረናል። ለምሽቱ የያዝናቸውን ዘገባዎች እናስተዋውቃችሁ። ዛሬ ካርቱም የገቡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከሱዳን ወታደራዊ ሽግግር ሸንጎ መሪ ሌተናል ጀኔራል አብዱልፋታህ አልቡራህ ጋር ተወያይተዋል። ከጅምሩ ጀምሮ በነበረው ለውጥ ውስጥ ኢትዮጵያ ድጋፍ ታደርጋለች የሱዳን ህዝብም ለውጡን የመሩ ኃይሎችም የኢትዮጵያ ድጋፍ ንጹህ እና በሱዳን ሉዓላዊነት ላይ ኢንተርቪን የሚያደርግ እንዳልሆነ በጽኑ ያምናሉ። ጠቅላይ ሚኒስትሩ ከአሜሪካ ድምፅ ጋር በነበራቸው ቆይታ ስለ ሱዳን ተጠይቀው ከተናገሩት ነው ያሰማናችሁ። ዝርዝር ዘገባውን ይዘን እንመለሳለን። ካላግባብ በስር ላይ በነበርኩበት ወቅት ከህግ ውጭ የስራው ላይ እንዲቋረጥ ተደርጓል በማለት ጦማሪ አቤል ዋበላ ከኢትዮጵያ አየር መንገድ ጋር የገባው የፍርድ ቤት ክርክር መቋጫ አግኝቷል። የዚህንና የሌሎችም ለምሽቱ ያዘጋጀናቸው ዘገባዎችን ይዘን ከዜና በኋላ እንመለሳለን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። አሁን ዜና እናስቀድም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ አርብ ሱዳን ዋና ከተማ ካርቱም ገብተዋል። ጠቅላይ ሚኒስትሩ ወደ ካርቱም የተጓዙት በዚህ ሳምንት ከአንድ መቶ በላይ ሰዎች ከተገደሉበት የጦር ሰራዊት ዘመቻ ተከትሎ የገዥውን ወታደራዊ ምክር ቤትና የአፍቃሪ ዲሞክራሲ የተቃውሞ እንቅስቃሴ መሪዎች እንዲነጋገሩ ለመሸምገል መሆኑ ተገልጸዋል። ጠቅላይ ሚኒስትር አብይ ከጀኔራሎች ጋር ተነጋግረዋል። በመቀጠል ደግሞ የነጻነትና የለውጥ አዋጅ ኃይሎች ተብሎ የሚጠራውና ባለፈው ሚያዝያ የረጅም ጊዜ አምባገነን የነበሩትን መሪ ኦማር አልበሽርን ስልጣን እንዲወገድ ያደረገውን የተቃውሞ እንቅስቃሴ የሚወክሉ የፖለቲካ ቡድኖች ህብረት መሪዎች ለብቻ ያነጋግራሉ ተብሎ ይጠበቃል። በሌላ በኩል የአፍሪካ ህብረት ሱዳን ላይ በሲቪል የሚመራ መንግስት እስኪመሠረት ሀገሪቱ ከማናቸውም የህብረቱ እንቅስቃሴዎች እንደታገደች አስታውቋል። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ትናንት ሐሙስ ነው እርምጃውን መውሰዱን ያስታውቀው። ትናንት የሱዳን ገዢው ወታደራዊ ምክር ቤት ስለ ሀገሪቱ የወደፊት የፖለቲካ እጣፋንታ እንነጋገር ብለው ያቀረበውን ጥሪ የተቃውሞ መሪዎች አንቀበልም ብለዋል። የቀድሞ የህሊና እስረኛ እስክንድር ነጋ ሰናይ የተባለ አዲስ የቴሌቪዥን ጣቢያ እንደሚያቋቁም ያለውን እቅድ በተመለከተ ይፋ ለማድረግ ዛሬ አዲስ አበባ ሂልተን ሆቴል ጋዜጣዊ መግለጫ ሊሰጥ ሲል በፖሊሶች መከልከሉን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታወቀ። የሰብአዊ መብት ቡድኑ ባወጣው መግለጫ ፖሊሶቹ ዛሬ ጠዋት የሆቴሉን መግቢያ አጥረው ጋዜጠኞችና ሌሎችም በጋዜጣዊ ጉባኤው ላይ ሊገኙ የነበሩ ሰዎች ወደ ውስጥ እንዳይገቡ ክልከላ አድርገዋል ብለዋል። ባለፈው ሰኞ እለትም እንደዚሁ ጋዜጠኛ እስክንድር ነጋ በአዲስ አበባ ኢትዮጵያ ሆቴል ስለ ቴሌቪዥን ጣቢያው ምስረታ እቅዱን ለጋዜጠኞች ይፋ ለማድረግ በጠራው ጉባኤ ላይ መግለጫውን እንዳይሰጥ ፖሊሶች እንደከለከሉት አምነስቲ አመልክቷል። የአምነስቲ ኢንተርናሽናል የምስራቅ አፍሪካ ና የታላለቆቹ ሀይቆች አካባቢ ሀገሮች ዳይሬክተር ጆን ኒያኪዮ የዚህ የማዋከብ ተግባር አላማ በግልጽ ተናጋሪውን እስክንድር ነጋን ለማበሳጨት ና የመናገር መብቱን ለመገደብ ብቻ ነው ብለዋል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ከወግ አጥባቂው ፓርቲው መሪነታቸው በዛሬው እለት ይለቃሉ። ተተኪያቸው የሚመረጡበት የመጀመሪያው ዙር ምርጫ በመጪው ሳምንት ይጀምራል ተብሎ ይጠበቃል። ሜይ ፓርቲያቸው አዲስ መሪ እስኪመርጥ ምናልባትም እስከ መጪው የአውሮፓውያን ሐምሌ ወር ድረስ በፓርቲ መሪነት ይቆይ ይሆናል። ነገር ግን ሀገራቸው ከአውሮጳ ሕብረት ለሚመጣው ጥቅምት መጨረሻ የጊዜ ሰሌዳ የተያዘለት እቅድ የመምራት ኃላፊነታቸውን አስረክበዋል። ቴሬዛ ሜይን የሚተኳቸው አዲስ ጠቅላይ ሚኒስትር በሳቸው እቅድ ላይ ነፍስ ዘርተውበት የአወጣጧን እቅድ እንደገና እንደገና እንዲዘገይ ሊሞክሩም ሆነ ያላንዳች ስምምነት ከህብረቱ ለመውጣት ለመወሰን የአምስት ወር ጊዜ ይኖራቸዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዞአችን ይቀጥላል። ጽዮን ግርማና ሀብታሙ ስዩ አብረን ከአድማስ እንሻገር እንላችኋለን። ጋቢና በመግቢያችን ላይ ወደ አስተዋወቅ ነው ዝርዝር ዘገባ እናልፋለን። ዛሬ ካርቱም የገቡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከሱዳን ወታደራዊ የሽግግር ሸንጎ መሪ ሌተናል ጀኔራል አብዱልፈታህ አልቡራሃን ጋር ተወያይተዋል። በካርቱም ለውጥ ከመምጣት ከሁለት ወራት በፊት አንስቶ ኢትዮጵያና ሱዳን እየተማካከሩ ሲሰሩ መቆየታቸውን ጠቅላይ ሚኒስትር አብይ አህመድ ከአስር ቀናት በፊት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ተናግረው ነበር። የዛሬው ጉዟቸውም የዚያ ምክክር ሂደት አካል ለሆኑ እንደሆነ በዚያ ቃለ መጠይቅ አስረድተው ነበር። እስክንድር ፍሬው ተከታዩን ዘገባ ልኮልናል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ካርቱም የገቡት ዛሬ ጠዋት ነው። ጠቅላይ ሚኒስትሩ ከሱዳን ወታደራዊ የሽግግር ሸንጎ መሪ ሌተናል ጀኔራል አብዱልፈታህ አልቡርሃን ጋር ተገናኝተው መነጋገራቸውን ጽህፈት ቤታቸው አስታውቋል። የውይይቱ ዝርዝር ግን አልተጠቀሰም። ጠቅላይ ሚኒስትሩ በዚሁ ቆይታቸው ከተቃዋሚ ኃይሎች ተወካዮች ጋርም ተገናኝተዋል። ውይይቱ የተካሄደው ወታደራዊ ኃይል ስልጣን ለሲቪሎች እንዲያስረክብ እየጠየቁ ካሉትና የነፃነትና የለውጥ ኃይሎች ተብሎ ከሚጠራው ቡድን ተወካዮች ጋር ነው። ጠቅላይ ሚኒስትሩ በዚህ ውይይት ኢትዮጵያ በቀጠናው ሰላም ለማምጣት ያላትን ቁርጠኝነት መግለጻቸውን ጽህፈት ቤታቸው አመልክቷል። በሱዳን ሰላም ለማምጣት ቁልፉ ነገር አንድነት መሆኑንም አስምረውበታል ይላል የጽህፈት ቤታቸው መረጃ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ካርቱም የተጓዙበት ወቅት በሱዳን ያለው ፖለቲካዊ ቀውስ ከተወሳሰበበት ጊዜ ጋር ተገጣጥሟል። ዛሬ ከጠቅላይ ሚኒስትሩ ጋር የተገናኙት የሱዳን ወታደራዊ የሽግግር ሸንጎ መሪ ሌተናል ጀነራል አብዱልፈታህ አልቡርሃንና ቡድን ቡድናቸው ከፍተኛ ጫና ውስጥ ናቸው። የዚህ መነሻ ደግሞ ወታደራዊው ቡድን ስልጣን ለሲቪሎች እንዲያስረክብ ለመጠየቅ በአደባባይ በተሰባሰቡ ተቃዋሚዎች ላይ ባለፈው ሰኞ የተወሰደው እርምጃ ነው። ከአንድ መቶ በላይ ሰዎች ሳይገደሉበት እንዳልቀረ የሚገመተው ይህ እርምጃ የዓለም አቀፉን ማህበረሰብ ውግዘት አስከትሏል። የአፍሪካ ህብረት የሰላምና ጸጥታ ኮሚሽን ለምሳሌ ትናንት ባካሄደው ስብሰባ ሱዳንን ከአህጉራዊው ድርጅት አባልነት አግዷል። ወታደራዊው ሸንጎ ሥልጣኑን ለሲቪል አስተዳደር እንዲያስረክብም የስልሳ ቀናት ጊዜ ሰጥቷል። የኢትዮጵያው መሪ ጉብኝት ግን በሱዳን ያለው ሁኔታ እንደዚህ ከመክፋቱ በፊት የታቀደ ነው። በካርቱም ለውጥ ከመጣበት ጊዜ አንስቶ ኢትዮጵያና ሱዳን እየተመካከሩ ሲሰሩ መቆየታቸውን ጠቅላይ ሚኒስትር አብይ አህመድ ከአስር ቀናት በፊት ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ተናግረዋል። የአሁኑ ጉብኝትም የዚያ ምክክር ሂደት አካል እንደሆነ ነበር ከአስር ቀናት በፊት ባካሄዱት በዚሁ ቃለ ምልልስ በሚከተለው መንገድ ያብራሩት። ሱዳን ከጅምሩ ጀምሮ በነበረው ለውጥ ውስጥ ኢትዮጵያ ድጋፍ ታደርጋለች የሱዳን ህዝብም ለውጡን የመሩ ኃይሎችም የኢትዮጵያ ድጋፍ ንጹህ እና በሱዳን ሉዓላዊነት ላይ ኢንተርቪን የሚያደርግ እንዳልሆነ በጽኑ ያምናሉ። አጋጣሚ ነገም ልኡክ ከዚህ ቀደም መጥተዋል። ልኡክን የሚኖሩ ሰዎች አሁን ነገም ለውጥ የሚኖሩ ሰዎች ኢትዮጵያ ይመጣሉ። ያለበትን ነገር እንመካከራለን እና እዛ ያለው ሁኔታ ሱዳን በጣም ወንድም ሀገር ነው። ለኢትዮጵያ በጣም ወሳኝ ሀገር ነው። ብዙ ኢትዮጵያውያን ያሉበት ሀገር ነው። የሱዳን ሰላም በእጅጉ ይገደናል። ለሱዳን ሰላምም በቁርጠኝነት እንሰራለን። የሱዳን ሰላም ላይ ስንሰራ ግን በሱዳን ሕዝቦች ፍላጎት ላይ እየወሰን መሆን የለበት ጎረቤት ስለሆን፣ ገንዘብ ስላለን፣ ጉልበት ስላለን እየተባለ በሌሎች ሀገር ፍላጎት ውስጥ ጣልቃ መግባት ዝንባሌ የማናሳይም። እንደ ታማኝ ወንድም ሀገር በጠየቅን ሁሉ እናግዛለን፣ እንተባበራለን። ይህን መንፈስ እነሱም ይገነዘባሉ። በብዙ መንገድ እየተመካከል ባለፉት ሁለት ወራት ገደማ በነበረው ለውጥ በጣም በርካታ ልኡካን ከዚህም ወደዛ ከዛም ወደዚህ እየመጡ እየተመካከልን እየሰራን ነው። ነገ እዚህ ይመጣሉ። በቅርቡ ነው ይሄዳሉ። በቅርበት እያየን ችግሩ ከሱዳን አልፎ የውጩ እንዳያጠቃ የሱዳን ተፈቶ ሰላም እንዲመጣ በጋራና በትብብር መንፈስ እንሰራለን። ባለፈው አንድ አመት ከተመዘገቡ ውጤቶች አንዱ የኢትዮጵያ ዲፕሎማሲያዊ ተቀባይነት ማደግ መሆኑንም ጠቅላይ ሚኒስትሩ በዚሁ ማብራሪያ ጠቅሰዋል። እንግዲህ ወደዚህ ኦፊስ ስመጣ አንዱ ለህዝብ ካቀረብኳቸው ሀሳቦች ዲፕሎማሲ የሚመለከት ነው ባለም አቀፍ ደረጃ፣ ባቡር አቀፍ ደረጃ እና በጎርቤት አግራ ደረጃ። ባለም አቀፍ ደረጃ በማንኛውም ዓለም አቀፍ መሰረታዊ አጀንዳዎች ኢትዮጵያን የመጋበዝ ኢትዮጵያን የማሳተፍ ኢትዮጵያን የሀሳብ አመንጪ ወይም የዛ ስፔሲፊክ ጉዳይ ቻምፒየን አድራጊ አድርጎ የማሰብ በሁሉም ዓለም አቀፍ ተቋማት ተረምዷል። ብዙዎቹን ካለን ጊዜ ጥረት ባናስተናግድም በአንድ አመት ጊዜ ውስጥ በአለም ዲፕሎማሲ ውስጥ ፖዚቲቭ ሚና መጫወት ትችላለች። ኢትዮጵያ ተት ታሰባለች። ያ ወደ አህጉር ወደ ቀጠናችንም ይሄዳል። በዚህ ምክንያት ከጎረቤት ሀገሮች ጋር ይፈጠር ነው ቅርርብ ቢያንስ ቢያንስ ሶማሌ ተኪዶ መንግስትና ህዝብ ይጠየቅ፣ ሱዳን ተኪዶ መንግስትና ህዝብ ይጠየቅ፣ ወይም ኤርትራ ወይም ጅቡቲ ቢጠየቅ፣ የትኛውም የኢትዮጵያ ጎረቤት ሀገራት አሁን ያሉት ጎረቤት ሀገራት ኢትዮጵያ ተንኮል ይሰራችብን ነው፣ አንዱን ደግፋ አንዱን ትቃወማለች፣ አንደኛውን አስታጥቃ አንደኛውን ታስመታለች ብሎ የሚያስብ ህዝብና መንግስት የለም። ሁሉም እንደ ታማኝ ጎረቤት ያስቡናል። ባሳየናቸው ቀና የማግባባት ሂደት የተነሳ ሶማሌዎች ነበራቸው አኩ ጥርጣሬ በጣም ተቀርፋ ማት ይቻላል። ሳው ሱዳን ጋር መሰል ዝንባሌዎች ነበሩ፣ ቀንሷል እሱ በመላ የሆኖ አፍሪካ ሀገራት ይህ ዝንባሌ አለ። ሱዳንም እንደዚሁ። የአሁኑ የጠቅላይ ሚኒስትር አብይ አህመድ የሱዳን ጉብኝትና የሰላም ጥረት የተናጠል ወይም አካባቢያዊና አህጉራዊ ውክልና ጭምር ያለው ስለመሆኑ የታወቀ ነገር የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ዘገባችን እንለፍ። ካላግባብ በእስር ላይ በነበርኩበት ወቅት ከሕግ ውጭ የስራ ውሌ እንዲቋረጥ ተደርጓል በማለት ጦማሪ አቤል ዋበላ ከኢትዮጵያ አየር መንገድ ጋር የነበረውን የፍርድ ቤት ክርክር መቋጫ እንዳገኘ ገልጾልናል። ሀብታሙ ስዩም ስርስሩን ይነግረናል። የጸረ ሽብር ሕጉ ተጠቅሶ ለአንድ ዓመት ከአምስት ወር በእስር የከረመው ጦማሪ አቤል ዋበላ በተፈታ ማግስት ሌላ የፍርድ ቤት ሙግት ነበረበት። ሙግቱ ደግሞ የወትሮ ቀጣሪው ከነበረው አውሮፕላኖችን ይጠግንለት ዘንድ ከቀጠረው የኢትዮጵያ አየር መንገድ አስተዳደር ጋር ነው። አቤልን ወክለው የተሟገቱት ጠበቃ አማሃ መኮንን፣ በነጻ ተሰናብቷል በወንጀል ክሱ። ይሄ ሆኖ እያለ ግን ቀድሞ ይሠራበት የነበረው የኢትዮጵያ አየር መንገድ በመታሰሩ ምክንያት ከስራ መቅረቱን መነሻ አድርጎ ሳውሉን አቋርጫለሁ ብሎ ነበረ። በእኛ በኩል ደግሞ ያው የስራ ውሉ ወይም በስራ ገበታ ነው ሊገኝ ያልቻለው ከሱ አቅም በላይ በሆነ ምክንያት ስለሆነ የስራ ውሉ ሊቋረጥ አይገባም፣ ወደ ስራ ሊመለስ ይገባል የሚል ጥያቄ አቅርቧል ለመስሪያ ቤቱ። ከዚያ አየር መንገድ ግን መሟገት ነው የመረጠው። ይሄ ብቻ አይደለም፣ እንደውም በሌላ መዝገብ ደግሞ አቤሉ አበላ አየር መንገዱን አየር መንገዱ ለሰጠው ስልጠና ያወጣውን ወጪ ሊከፍል ይገባል ሁሉ ብሎ ሌላ የፍትሐብሔር ክስ መስርቶ ነበረ ተከራክረን፣ እሱኛው ክስ ቀደም ሲል እንዲታገድ ወይም እንዲቋረጥ ተደርጎ ነበረ። የእነሱ ክርክር እንዳልኩት የአሰሪና ሠራተኛ ህግ አዋጅ ቁጥር ሶስት መቶ ሰባ ሰባት ሺ ዘጠኝ መቶ ዘጠና ስድስት አንቀጽ ሀያ ሰባት አንድ ና አንድ ላይ የተመለከተውን ሀያ ሰባት አንድ በ ና ተ ላይ የተመለከተውን የህብረት ስምምነት መሰረት አድርገው ነው የሚከራከሩት። በመጀመሪያ ደረጃ ፍርድ ቤት የተጀመረው ክርክር በሶስተኛ አመቱ ዛሬ በፌዴራል ጠቅላይ ፍርድ ቤት ሁለተኛ ሰበር ሰሚ ችሎት በመዝገብ ቁጥር አስራ ስድስት ዘጠና ሰባት ሰባት አስር በኩል መቋጫ አግኝተዋል ከስራ የማሰናበቱ እርምጃ ህገ ወጥ ስለሆነ አንደኛው ወደ ስራ ይመለስ ወይም ይሄ የማይቻልበት ሁኔታ ካለ ደግሞ በህጉ ላይ አንድ ሰራተኛ ያለማስጠንቀቂያ ከህግ ውጭ ከስራ ሲሰናበድ ሊፈጸሙለት የሚገቡ ክፍያዎች አሉ። አንደኛ ካሳ ነው። ሁለተኛ ያለማስጠንቀቂያ በመሰናበቱ ለማስጠንቀቂያ ሊከፈል የሚገባ ክፍያ አለ። ሶስት አራት አይነት ክፍያዎች አሉ። እነዚህ ክፍያዎች እንዲከፈሉት ነው የጠየቅነው። አሁንም እንግዲህ መጨረሻ ላይ የተወሰነው ይኸው ነው። ጦማሪ አቤል ዋበላ የዛሬው ውሳኔ ድካሜን የቋጨ የአቋሜን ትክክለኝነት ያረጋገጠ ነው ብሎ ያስባል። ረጅም ጊዜ የወሰደ መንፈስን የሚያደክም ነገር ስለነበር ትንሽ እፎይታ ተሰምቶኛል። በተለይ ብዙ ሰዎች ኬዙ የኔ ኬዝ ከአየር መንገድ ጋር የነበረኝ ክርክር ብዙ ሰው ስለሚያውቀው ባለፍኩ ባገደምኩ ቁጥር የሚያገኙ ሰዎች እንዴት ሆነ እያሉ ጠይቁኝ ነበር፣ እና አሸነፍኩ ብዬ ለሰዎች መናገር መቻሌ ትንሽ እፎይታ ተሰምቶኛል። አጠቃላይ ግን ያው የፍትህ ማግኘቱም እራሱ ልክ አይደለም ያልከው ነገር ልክ አለመሆኑ በፍርድ ቤት ሲረጋገጥ የሚሰማ ደስታም አለ። ምን ያክል ካሳ ይከፈለው ተባለ? በዚህ አጋጣሚ ደግሞ ከተፈረደልኝ በሬ አርጄ ከሰዎች ጋር ደስታዬን እገልጻለሁ ብለህ ነበር። ያስ ይሆናል። መጠኑን አላገኘሁትም። እንትኑን የፍርድ ውሳኔውን ጠይቄ ነበረ ለማግኘት። ነገር ግን ምክትል ፕሬዚዳንት የጠቅላይ ፍርድ ቤት አልፈረሙበትም። እሳቸው ከፈረሙ በኋላ ነው የሚደርስ ስለተባለ ኤግዛክት አማውንቱን አላወቁም፣ ግን ያው ከተወሰኑ ወዳጆቼ ጋር የአረር ሰንጋም ባይሆን ያንን ከተወሰኑ ወዳጆቼ ጋራ ሴሌብሬት ማድረግ ፈልጋለሁ እና ትንሽ መለስተኛ ነገር ቤቴ ይኖረኛል ብዬ አስባለሁ። ከዚህ ቀደም በጸረ ሽብር ህግ እንዲሁም ደግሞ በተመሳሳይ ህጎች እንዲተከሰው ፍርድ ቤት የቀረቡ ሰዎች ተመልሰው ደግሞ ሌሎች የመብት ጥያቄዎችን ሲጠይቁ ለእነሱ ይፈረዳል ብሎ ማሰብ የሚከብድ ነበረ። ምናልባት እንደዚህ ያለው ውሳኔ ነገሮችን እየቀየረ ነው ብለህ ታስባለህ? አዲስ የፍትህ መንፈስ እየተፈጠረ ነው ልንል እንችላለን? እንደዛ ማለት እንኳን የሚከብድ ይመስለኛል። በተለይ የኔ ጉዳይ በጣም ሃይ ፕሮፋይል ነበር። በኋላ አይምሮ የሆነ ሰው በቀላሉ የሚሰጣው ነገር ነው እና የእኔ ጉዳይ ብዙም ማሳያ ይሆናል ብዬ አላስብም። በጥቅል ግን ያው የፍርድ ቤቶች አካባቢ ያሉትን የሪፎርም ስራዎችን አያለሁ። በተለይ አሁን ሪፕሬሲቭ የሆኑትን ህጎች አሜንድ የማድረግ ስራዎች በጣም በጥሩ ሁኔታ እየተሰሩ ነው። ያ በጣም ለሀገራችን ትልቅ ሰክሰስ ነው ብዬ አምናለሁ። ከዛ በተረፈ ግን ያው ባለሙያዎቹ ስቲል አሁንም የፍርድ ቤቱ የሪፎርም ሂደት በደንብ እየተመራ አይደለም የሚል ዙር ምንም ያሰማሉ። እኔም አሁን እንደዚህ ለራሴን ጉዳይ እንደዚህ ስመላለስ ሳይ መንፈሱ ራሱ የመለወጥ ባህሪ የለውም። በተወሰነ መልኩ ሰው አልተለወጠም፣ ወርክ ፕሮሰሱ አልተለወጠም። ያው የተለመደው አካሄድ ነው ያለው እና ያንን መገልበጥ ያስፈልጋል ይመስለኛል። ብዙ ነገሮች እንኳን ባይለወጡ በፊት ማዕከላዊ በተመረመርክበት ቅጽ አሁንም ቃልህን መሰጥ ከሆነ ችግር አለ ማለት ነው። አሰራሩን መቀየር የሰዎቹን ሜንታሊቲ መቀየር እሱ እሱ በጣም አልሰራበትም ብዬ ያስባለኝ ነው። እሱን መቀየርና ማስተካከል ገና ብዙ የቤት ስራ የሚኖርብን ይመስለኛል። ከዚህ ቀደም ዞን ዘጠኝ ተብለው ይጠሩ ከነበሩ ጦማርያን ጋር አብራታ ስራ የነበረችው ጋዜጠኛ ኤዶም ካሳይ በእስር በነበርኩበት ወቅት ካለ ሕግ አግባብ ከስራ አሰናብቶኛል ብላ ፍርድ ቤት ያቆመችው ፕላን ኢንተርናሽናል የተባለ ድርጅት የካሳና ቅጣት ክፍያዎችን እንዲፈጽም በተመሳሳይ እንደተወሰነበት ጠበቃ አመሀ መኮንን አስታውሰውኛል። ሀብታሙን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ደግሞ እንለፍ። ቶቶ በተሰኘ የአስጎብኝ ድርጅት አማካኝነት ኢትዮጵያን ለመጎብኘት ያቀደ የተመሳሳይ ጾታ አፍቃሪዎች ነው የተባለ ቡድን ወደ አገር ውስጥ እንዳይገባ የሚጠይቅ ተቃውሞ ገጥሞታል። መንግስት ይህን ጉብኝት እንዲከለክልም የተለያዩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አካላት ጥሪ እያቀረቡ ነው። መለስካቸዋማ ዝርዝራለሁ። ከሶስት ቀናት በፊት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሰሜን ወሎ ሀገር ስብከት የቅዱስ ላሊበላ ሰበካ ጉባኤ አስተዳደር ጽህፈት ቤት ለኢትዮጵያ ባህልና ቱሪዝም ሚኒስቴር ጠንከር ያለ ደብዳቤ ጽፏል። የጎብኚዎች ቡድን ቢቻል ወደ ሀገር እንዳይገባ፣ ያ ካልሆነ ግን ወደ ቅዱስ ላሊበላ ገዳም ወደ ቤተ ጊዮርጊስ እንዳይመጣ ያስጠነቅቃል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የጎንደር ኦርቶዶክስ ተዋህዶ ክርስቲያኖች ኅብረትም ተመሳሳይ ደብዳቤ ለባህልና ቱሪዝም ሚኒስትር ጽፏል። ከአንድ መቶ በላይ የሆኑ ማህበራትን ያቀፈው የኢትዮጵያ ኦርቶዶክስ ተዋህዶ ሰለስቱ ምዕት የመንፈሳዊ ማህበራት ኅብረትም ተመሳሳይ ውግዘትን ያዘለ መግለጫ ወጥቷል። የኅብረቱን ሰብሳቢ ቀሲስ ሙሉቀን ብርሃኑን በዚህ ጉብኝት ዙሪያ በተሰጠው መግለጫ ቪኦኤ አናግሯቸዋል። ጉብኝቱን ለምን እንደ ተቃወሙ ያስረዳሉ። ማንኛውም ሰው ሀገር የመጎብኘት የማየት መብት አለው ይሄኛውን ያወገዝ ነው ወይም የተቃወም ነው። ግን በሃይማኖታችን የተወገዘ ወይም ሀጢያት የሆነ እና በህግ አንቀጽ 629 ላይ ወንጀል ስለሆነ በኢትዮጵያ እንግዲህ ኢትዮጵያ እንደምታውቁት ከ97 ፐርሰንት በላዩ አማኝ ነው። እስልምናም፣ የካቶሊክ፣ የፕሮቴስታንትም፣ የኦርቶዶክስም ያጠቃላይ ሌሎቹም እምነት ተከታይ ነው ህዝቡ። አብዛኛው ህዝብ አማኝ ህዝብ ነው። ስለዚህ በእምነት ኃጢአት የሆነን ጉዳይ በህግ ወንጀል ሆኖ የተደነገገን ነገር የሚያከናውኑ በይፋ አርማቸውን፣ ምልክታቸውን አሳይተው በቡድን እንደሚጎበኙ ሲያሳውቁ ይሄን መቃወም የቤተክርስቲያን ልጅነታችን ግዴታ ስለሆነ ነው መግለጫውን ያወጣ ነው። መነሻቸው ከዩናይትድ ስቴትስ የሆኑት እነዚህ ጎብኚዎች በኢትዮጵያ ውስጥ የተለያዩ አካላት የተቃውሞና የውግዘት መግለጫዎች ቢሰነዝሩባቸውም እቅዳቸውን ለመለወጥ እንዳልፈለጉ ቀሴስ ሙሉ ቀን ይናገራሉ። እንደውም እኛ መግለጫ ከሰጠን በኋላም እንደማያቆሙ ተናግረዋል እና ይሄ የአንዲትን ሀገር ለዋላዊት ሀገር ህግ፣ መብት፣ ህዝብ፣ ባህል ማክበር አለበት። አንድ ሰው እሱ የፈለገውን ነገር የመከተል መብት ይኖረዋል። ለምሳሌ ህንድ ሀገር ብንሄድ በነሱ ባህል ነውር የሆነን ነገር እኛ ኢትዮጵያዊ ስለሆን እኛ ስለምንችል እናርግ ማለት አንችልም። የዛን ሀገር ህግ ማክበር አለብን፣ ባህል ማክበር አለብንና። ለዛ ነው እኛ የተቃወምን ናቸው። እነዚህን ከሌላው የሚለያቸው ራሳቸውን አሳውቀው ራሳቸውን ይፋ አድርገው ነው የጠየቁት። መንግስት ጥያቄያችሁን ውድቅ ቢያደርገው ምላሻችሁ ምን ይሆናል የሚል ጥያቄም ለቀሲስ ሙሉቀን ብርሃኑ ቪኦኤ አንስቶላቸው ነበረ። ይፈቅዳል ብለን አናምንም። ምክንያቱም የኢትዮጵያ መንግስት አንደኛ ህጉን ነው የሚያስከብር። የመንግስት ትልቁ ስራው ያስቀመጠውን ያወጣውን ህግ ማስከበር ነው። ሌላ ስራ የለውም። ህጉን ማስከበር የእሱ ድርሻ ነው። ሁለተኛ ከህጉ ተጨማሪ ህዝቡን መስማት አለበት። ህዝቡ የሚፈልገውን በህግ እንኳን ባይከለከል ህዝቡ አልፈልግም ካለ በህዝብ ተመርጦ ወይም ህዝብን እያስተዳደረ ያለ መንግስት ቅድሚያ የሚሰጠው የሌላ ሀገር ዜጋ ጉዳይ ሳይሆን የሀገሩን ዜጋ መብት ማስከበር አለበት ወይም ፍላጎት ማሟላት አለበት። በዚህ ምክንያት መንግስት ይፈቅዳል ብለን አናምንም። ከመጀመሪያው ግን ጉዳዩን እየተከታተል መልሰን መደረግ ያለበትን ድጋሚ መግለጫ እንሰጣለን። የጎብኚዎቹ እቅድ እንደሚያመለክተው ቡድኑ ጉብኝቱን በአዲስ አበባ በቅድስት ስላሴ ካቴድራል አራዳ ጊዮርጊስ፣ ከዚያም ወደ ደቡብ ኢትዮጵያ በመቀጠል ኮንሶን፣ ወደ ሰሜን ተመልሰው የጣና ገዳማትንና የጎንደር አድባራትን ለመጎብኘት እንደሆነ ቀሲስ ሙሉቀን ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሌላ በኩል የቶቶ አስጎብኝ ድርጅት መስራች ዳንዌር ድርጅታቸው መቀመጫውን ቺካጎ አድርጎ እንደ አውሮፓውያን አቆጣጠር ከ1990 ዓ ም ጀምሮ ለተመሳሳይ ጾታ አፍቃሪዎች አገልግሎት ለመስጠት መመስረቱን ገልጸው የጉዞ ዓላማ ቦታውን ለመጎኘት ብቻ እንደሆነ ተናግረዋል። በተነሳው ተቃውሞ ምክንያት እቅዳቸውን ይሰርዙ ወይም አይሰርዙ እንደሆነ ከአሜሪካ ድምጽ ዘጋቢ ሳሌም ሰለሞን ተጠይቀው Just today I was in contact with our uh, embassy staff in Addis Ababa and they said very clearly ዛሬ አዲስ አበባ ከሚገኙ የአሜሪካ ኤምባሲ ሠራተኞች ጋር ተወያይተን ነበረ። ያነጋገረን የኤምባሲ ተወካይ የነገረኝ ኢትዮጵያ ውስጥ በኢንተርኔት ላይ የሚታየው ጥላቻና የጥላቻ ንግግር መሬት ላይ ካለው ጋር ፈጽሞ የተራራቀ መሆኑን ነው። በተጨማሪም ያለኝ እኔ ኢትዮጵያ ከሚገኘው ኤምባሲ ውስጥ መሥራት ከጀመርኩ ሦስት ዓመት ሆኖኛል። በፆታዊ አስተሳሰባቸው ችግር የደረሰባቸው አሜሪካውያን አጋጥሞኝ አያውቁም። የመምጣትና የመቅረት ውሳኔው የእናንተ ቢሆንም ላረጋግጥል የምፈልገው የእኔ ስራ ለእናንተ ጥበቃ መስጠት መሆኑን ነው የሚል ምላሽ አግኝተናል። አያይዘውም ምንም እንኳን የኤምባሲው ምላሽ ይህ ቢሆንም ጉዞውን የሚያደርጉት ሕግ ለመጣስ አስበው ባለመሆኑ ጉዞውን ለማድረግም ሆነ ለመሰረዝ የኢትዮጵያ መንግስት ባለስልጣናት አቋም ምን እንደሆነ ማወቅ አስፈላጊ መሆኑን ተናግረዋል። ከአሜሪካ ድምፅ ራዲዮ ጋር ነው ያላችሁት። የምታዳምጡት ደግሞ ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባ እናምራ። በጠቅላይ ሚኒስትር አብይ አህመድና ለድጋፍ መስቀል አደባባይ በወጣው ህዝብ ላይ የቦምብ ጥቃት ፈጽመዋል በማለት አቃቢ ህግ ክስ የመሰረተባቸው ተጠርጣሪዎች እንዲከላከሉ ተወሰነባቸው። ተከሳሾቹ የመከላከያ ምስክሮቻቸውን እንዲያሰሙ ለሰኔ 25 ቀን ቀጥሯቸዋል። ከተከሳሽ ጠበቆች አንዱ በብይኑ ሂደት ቅሬታቸውን ገልጸዋል። መለስካቸዋማ ተከታዩን ዘገባ ልከዋል። ባለፈው ዓመት ሰኔ 16 ቀን 2010 ዓ.ም ለአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፉን ለመግለጽ መስቀል አደባባይ ተገኝቶ በነበረው ህዝብ ላይ ከተሰነዘረው የቦምብ ጥቃት ጋር በተያያዘ አቃቢ ሕግ ክስ የመሠረተባቸው አምስት ሰዎች የቀረበባቸውን ክስ እንዲከላከሉ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በየነ። አቃቢ ሕግ በአምስት ተጠርጣሪዎች ላይ ሁለት ዐይነት ክስ ነበር የመሠረተው። ከአንደኛ ተከሳሽ እስከ አራተኛ ተከሳሽ ማለትም በጌቱ ግርማ፣ ብርሃኑ ጃፋር፣ ጥላውን ጌታቸውና ባህሩ ቶላ ላይ ተከሳሾቹ በቡድን በመደራጀት ለጊዜው በቁጥጥር ስር ባልዋሉ ግብር አበሮቻቸው አማካይነት በተሰጣቸው ተልእኮ መሠረት በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጥቃት ለማድረስና ሰልፉን ለመበተን በማሰብ የቦምብ ጥቃት በማድረስ በሰው ሕይወትና አካል ላይ ከባድ ጉዳት ያደረሱ በመሆኑ ፈጽመዋል ባለው የሽብርተኝነት ድርጊት ወንጀል ከሷቸዋል። አምስተኛ ተከሳሽን ደሳለኝ ተስፋይን ደግሞ የሽብር ድርጊት ሊፈጸም መሆኑን እያወቀና ወንጀሉን ሊፈጽሙ የተዘጋጁትን ተከሳሾች ለማስያዝ የሚያስችል መረጃ ያለው እና ለፖሊስ መጠቆም ሲኖርበት ለፖሊስ ያላሳወቀ በመሆኑ ፈጽመዋል ባለው የሽብርተኝነት ድርጊቶችን አለማሳወቅ ወንጀል ከሷቸዋል። ፍርድ ቤቱ አቃቢ ህግ ባቀረባቸው ክሶች መሠረት የሰው ምስክር፣ የሰነድና የድምፅ ከምስል ማስረጃዎች በማቅረብ ክሱን ማስረዳቱን ተንትነው ተከሳሾቹ የቀረበባቸውን ክስ እንዲከላከሉ ሲል በይኗል። ከተከሳሽ ጠበቆች መሃል የሁለተኛ ተከሳሽ ተከላካይ ጠበቃ አቶ ወንድሙ ይብሳ ብይኑ እስከተሰጠበት እስከ ዛሬ ድረስ ባለው ሂደት ቅሬታቸውን ለጋዜጠኞች ገልጸዋል። ፍርድ ቤቱ የክሱን ቅንብር አቀራረብ እንዳለ ጨምቆ አቅርቦታል። ተጠርጣሪዎቹ በፍርድ ቤት በመርመራ ላይ በነበረበት ጊዜ የሰጡትን ቃል አቅርቧል። እኛ ግን ይሄ ቃል ተጭነን ነው ተደብድበን ነው ተሰቃይተን ነው ብለን ያቀረብነውን የጽሁፍም የቃልን መቋሚያ አልጠቀሰም። ይሄ ቅሬታ ፈጥሮብኝ ምክንያቱም ፍርድ ቤቱ ሁሉንም ከጠቀሰ በኋላ የራሱን አስተያየት ፍርድ ብይን መስጠት ይችላል። ይሄን አላደረገም። ቢያንስ ይሄኛን አሳንሶታል፣ ለአመል ኃይል አልጠቀሰ እንዳቶ ወንድሙ ከሆነ በአሁኑ ወቅት በችሎቶች የጠበቆች የመደመጥ እድል ተጣቧል፣ ሲሉም ይወቅሳሉ። ዞሮ ዞሮ በእኔ በኩል የሚታየኝ ከአምናና ዘንድሮ ሳስታይ የዘንድሮ ችሎት ከአምና ችሎት የወረደ ነው ለእኔ። ምክንያቱም አምና በየል ዶሴ ቀን ተጠርጣሪዎችም ጠበቆችም እንደ ልብ ሀሳብ እንገልጽ ነበር፣ ያዳምጠን ነበር ችሎቱ። አሁን ዘንድሮ ጠባብ ማዳመጥ እድል የለም። ጠበቆች መናገር አይችሉም፣ ሀሳብ መግለጽ አይችልም። ችሎት ደግሞ ሰው ብሶት የሚገልጽበት የመጨረሻ ቦታ ነው። ይሄ እድል አልነበረንም። ዞሮ ዞሮ ግን ተስፋ አንቆርጥም። ተከላከሉ በተባለ መሰረት መከላከያውን እናቀርባለን ብዬ ተስፋ አደርጋለሁ። የፌዴራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት ብይኑን ካሰማ በኋላ ተከሳሾቹ መከላከያቸውን ያቀርቡ እንደሆነ ጠይቋቸዋል። ተከሳሾቹም እናቀርባለን ስላሉ የመከላከያ ምስክሮቻቸውን እንዲያሰሙ ለሰኔ 25 ቀን 2011 ዓ ም ቀጠሮ ቆርጧል መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው እናመሰግናለን ተከታዩ ዘገባችን የአማራ ዴሞክራሲያዊ ሀይል ንቅናቄ አዲሀን የዜጎችን ሰላምና ደህንነት ለማስጠበቅ ከአማራ ክልል መንግስት ጋር አብሮ ለመስራት እንደሚፈልግ ገለጸ አስቴር ምስጋናው ተከታዩን ዘገባ አልካለች የአማራ ዲሞክራሲ ሀይል ንቅናቄ አዲሀን ለስምንት አመታት ያህል በኤርትራ በረሃ የወያኔን አገዛዝ በመቃወም ሲታገል የነበረ ለውጡን ተከትሎ ወደ ሀገር ቤት ቢገባ ሰላማዊ መንገድን የመረጠ የፖለቲካ ድርጅት ነው ይላል ትላንት የንቅናቄው ሊቀመንበርና የህዝብ ግንኙነት ኃላፊው በሰጡት ጋዜጣዊ መግለጫ በተለይ በአሁኑ ሰዓት በክልሉ የተለያዩ አካባቢዎች እየታየ ያለውን የጸጥታ መደፍረስ እንደሚያሳስበውና የህዝቡንም ሰላምና ደህንነት ለማስጠበቅ በሚደረገው ጥረት ከመንግስት ጋር አብሮ ለመስራት ዝግጁ መሆኑን የንቅናቄው ሊቀመንበር አቶ ተስፋውን አለም ነው ተናግሯል። እዚህም እዛም ብዙ ችግሮች አሉ። ስለዚህ አገር ይቀድማል፣ ህዝብ ይቀድማል። በሰከነ ሁኔታ በተለይ ክልላችን ላይ ያለ አለመረጋጋት በምንም አይነት መንገድ ተቀባይነት የለውም። የተለይ ሰባራ ምክንያት ሲሰጠውም እንዲ ነው፣ እንዲያ ነው፣ እንዲያ ነው የሚባለውን እኛ አንቀበልም። ስለዚህ አዴፓ መንግስትም ስለሆነ በአንድም ይሁን በሌላ መንገድ ክልሉ ላይ አለመረጋጋት ሊያስጠብቅ ይገባዋል። በዚህ ላይ እኛ ምንም ቅድመ ሁኔታ ሳናስቀምጥ አብረነው እንሰራለን። አብረንም ስንሰራ ነበር። ለሰላምን ለማስጠበቅ አቅሟለን፣ ብቃቱም አለን። ስለዚህ ከመንግስት ጋር ለመስራት ምንም አይነት ችግር የለብንም። በዚህ በኩል እየተባበርንም ነው። በተለያዩ ችግሮች አብረን ሰርተናል፣ አብረን ተባብረናል። አዲሃም በአሁኑ ወቅት ሰላማዊ ትግሉን በመቀጠል በብሔራዊ ምርጫ ቦርድም ተመዝግቦ አስፈላጊውን መስፈርት በማሟላት ላይ እንደሚገኝ ሊቀመንበሩ አቶ ተስፋው ዓለምነው ተናግሯል። ወደ ኢትዮጵያ ከገባን ጀምሮ አመልክተናል፣ ማድረግ የሚገባን አስፈላጊ ሰነዶችን አስገብተናል። ለዛም ተገቢው መልስ ሰጥቶናል። ምርጫ ቦርድ በሚያካሄደው በማንኛውም ስብሰባ ላይ አዲያን እንደ ፓርቲ እየተሳተፈ ያለው ቀና በሆነ እንዲሁም ካየናቸው ናቸው፣ ተቋም የኢትዮጵያ ምርጫ ቦርድ ቀድሞ ማመስገን እንዳይሆንብን እንጂ በከፊልም ቢሆን ለውጡ ተዳርሷል እናምናለን። በመጨረሻም ንቅናቄው በዜጎች ሞትና መፈናቀል የሚነግዱ ፖለቲከኞች ከዚህ እኩይ ተግባራቸው እንዲታቀቡ አስጠንቅቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። የዛሬ የድምፅ መሐንዲሳችን ፋሲል ገበየሁ እንደዚሁም ደግሞ በስርጭት ምህንድስናው ጀስቲን አብሮን ነበረ። ጉዟቸው የሰንበር ይሁን እያልን እንሰናበታለን ከግር እስከ Satan ask a body, and by I love you, my You don't I home And Zarit, Con Radio Sagale Americati.